በጋራ የምንሰራው ለምርጫና ለስልጣን ሳይሆን ለወቅቱ ጉዳይ መፍትሄ ለመሻት ነው ሲሉ ጥምረት ለብሔራዊ መግባባትና አንድነት በሚል የተሰባሰቡ ፓርቲዎች ተናግረዋል። እነዚህ ፓርቲዎችና ሌሎች ወገኖች እንዲሰባሰቡ ተነሳሽነቱን የወሰደው ማህበር በበኩሉ ከገዢው ፓርቲና ከሀገሪቱ የሃይማኖት መሪዎች እስካሁን በጎ ምላሽ አለማግኘቱን አስታውቋል። የኢትዮጵያ ሕዝብ ስለ ሃይማኖት መሪዎች ሊጸልይ እንደሚገባም ነው የማህበሩ ሰብሳቢ አቶ ፋንታሁን ብርሃኑ የጠየቁት። እስክንድር ፍሬው ዝርዝሩን ይዟል። ጥምረት ለብሔራዊ መግባባት በሚል የተሰባሰቡት 16 ፓርቲዎች በወቅቱ የኢትዮጵያ ጉዳይ ላይ መምከራቸውን እንደቀጠሉ እየገለጹ ነው። የኢትዮጵያ ራዕይ ፓርቲ ኢራፓ ፕሬዝዳንት አቶ ተሻለ ሰብሮ እንደሚሉት ጥምረቱ ህጋዊ ሰውነት እንዲያገኝ እየተሰራ ነው። የጥምረቱ አባላት ከሆኑት ፓርቲዎች የተወሰኑት የአገር አቀፉ የፖለቲካ ፓርቲዎች ምክር ቤት አባላት ናቸው፣ ከገዢው ፓርቲ ጋር ሲሰሩ ቆይተዋል ሲሉም አንዳንድ ተችዎች ይናገራሉ። የኢትዮጵያ ራዕይ ፓርቲ ፕሬዝዳንት አቶ ተሻለ ሰብሮ ግን ወቅቱ አንዱ ሌላውን የሚፈርጅበት ሊሆን እንደማይገባ ያሳስባሉ። ጥምረቱ እየሰራ ያለውም ለምርጫና ለፖለቲካ ስልጣን ሳይሆን አገር ለማዳን እንደሆነ በመግለጽ ትችቱን ያጣጥላሉ። አዎ፣ እርግጥ ነው እዚያው ስብጥሮ ስትመለከተው የክልል ፓርቲዎች ይበዛሉ፣ እንዲም ደግሞ በጋራ ምክር ቤት ውስጥ ያሉት አባላት። ይህ ማለት ምንድን ነው? አንድም ህገ መንግስታዊ መብት ነው በሰላማዊ ብሔራዊ መግባባትንና እርቀ ሰላምን ለማውረድ አንደኛ ህገ ደንቦቻቸው ወይም ፖለቲካ ፕሮግራማቸው እስካልተቃወመ ድረስ ሁለተኛ ሁለተኛ እነሱም ዜጎች ናቸው። የኢህአዴግም አባላት እኮ ዜጎቻችን ናቸው። ችግሩ ያለው ቁንጮ ላይ ነው። ያ ቁንጮ ከላይ መበሰስ ጀመረ ችግር ሕብረተሰቡን እና አባሎቻችንን በሙሉ አባል ሆንም አልሆንም በሙሉ የኢትዮጵያን ዜጎች መቶ ሚሊዮን የሚሆኑ ዜጎች እንዳይበክልና ሀገር አልባ እንዳንሆን መጠንቀቅ ስላለብን ይህ ጉዳይ ማንንም ሊያካትት ይገባል። ኢህአዴግ የምንዋጋው በሰላማዊ ትግላችን ስልጣንን በአግባቡ አልተጠቀምክምና ልቀቅ እያልንበት ባለንበት ወቅት ላይ እሱም ቢሆን በብሔራዊ መግባባት መጥቶ ቦታውን ወንበሩን ካልያዘ በእኩል ድምፅና በእኩል ማንነቱ ካልሆነ በስተቀር ኢትዮጵያ አሁንም አንድ ውድ ለመሆን ጊዜ ውስድባታል። በዛ መካከል ብዙ ነገሮች ይበላሻል ነው። ከዚህ አኳያ የመግባባት ሰነድ ጥምረት አካል በአንድ በተወሰነ ክልል ብቻ ወይም ግለሰብ ወይም ፓርቲዎች ብቻ አይደለም ያልነጣጠር ሁሉንም ነው። ሆኖም ግን እኛ መሄድ ያለብን እርቀት እንዳለን ሌሎችንም ሶስት ፓርቲዎች ናቸው ሀገር ውስጥ አሁን የቀሩት ከተማችን ውስጥ ከእነሱም ጋር አሁን እኛን ለመሳተፍ ዝግጁ ነው የምንሆነው። እነሱም ከኛ ጋር ሊሰሩ ደስ ይለናል። ልዩነት የለንም። ፓርቲዎቹ እንዲሰባሰቡ የማግባባቱን ስራ የሰራው የመግባባት አንድነትና ሰላም ማህበር የተሰኘ ድርጅት ነው በታህሳስ 2005 ዓ ም ህጋዊ ሰውነት ያገኘው የዚህ ማህበር ስራ አስኪያጅ አቶ ፋንታውን ብርሃኑ ለቪኦኤ እንዳስረዱት የነርሱ ድርሻ መንገዱን ማመቻቸት ነው። እኛ ባለድርሻ አካላትም መሰብሰብ ነው። ወደ ሸንጎ በሚመጡበት ሰዓት ሀገራዊ ችግሮችን፣ ጥናታዊ ጽሁፎችን እናቀርባለን። በዚህ ጉዳይ ላይ ምን ይሻላል የሚለውን ያህል መድረኮችን ለእነሱ መተው ነው። ሊሻል ወደሚችለው ጉዞ የመጓዝ የኢትዮጵያ ውክልና ያላቸው አካሎች እነሱ ናቸው የሚለውን ነው። ከተቃዋሚ ፓርቲዎች በተጨማሪ ለገዢው ፓርቲ አባል ድርጅቶች ለኦህዴድ፣ በአዴን፣ ደሂደን ና ህወሓት ጥሪ አቅርበው እንደነበር አቶ ፋንታውን አስታውሰዋል። እስካሁን አዎንታዊ ምላሽ እንዳላገኙም ጠቅሰዋል። ከሁሉም የበለጠ ቅሬታ ያሳደረባቸው ግን የሃይማኖት ተቋማት መሪዎች አለመተባበር መሆኑን ተናግረዋል። ነሐሴ 26 ቀን በደሴ አንድ አባታችን ነፍሳቸውን ይማርና፣ ሼህ ሁሴን መሰሉም ባልሳሳት እሳቸው በሽብርተኛ ተገደሉ ተብሎ ለሳቸው በሁሉም ክልሎች ሰላማዊ ሰልፍ ተደረ ሀገርን ለሚያክል ነገር፣ ግን እችን ሀገር ለማዳን ግን የሃይማኖት አባቶች ያን የተደረገውን ያህል ቀርቶ እንኳን ጉባኤ አከናውነው እንኳን የጋራ ጉባኤ መመናንን ሰብስቦ አለም የሃይማኖት ተቋማቶች በጋራ ስብስብ ተቀምጠው፣ ግን እችን ሀገር ለማዳን ግን ቅንጣት ያክል ያሰቡት ነገር ሀሳቡም የላቸውም። በውስጣቸው በዛን ጊዜ ትዝ ይለያለ። በተለይ የኦርቶዶክስ ሃይማኖት መስቀላቸውን ይዘው ነው በሙሉ የወጡት በዛንትን ላይ እኛ ጉባኤ ነበረ በአምስት ነሐሴ አምስት ግጭትን በማስወገድ ዙሪያ ላይ የባለድርሻ አካላትን ጠርተን ነበር። ያ ጉባኤ እንዳይከናወን ህጋዊ ፈቃድ የአዲስ አበባ መስተዳድር ያ ፈቃድ እያለ እንኳን ሀራ ሰዓት ያህል ያለምንም ጥያቄ በእስር ቤት ያ ስብሰባው ሰልፉ ከተጠናቀቀ በኋላ ነው። ለምሳሌ የከስር ቤት ፈታው ጉባኤም እንዳይከናወን ሌሎችን ማሰናከሏቸው ይሄ አይነት ሁኔታ ስለዚህ የሃይማኖት ተቋማት አባቶች ሁሉንም የማምጣት ወደ እነሱ አቅሙ ከምንም ነገር በላይ አላቸው። እነሱ ውይይት ካደረጉ ምእመኑን ጠሩት፣ ማለት ምእመኑ ማለት የኢትዮጵያ ህዝብ መቶ ሚሊዮን የኢትዮጵያ ህዝብ በሙሉ ማለት ነው። ፖለቲካ ፓርቲዎችን ማንም ሳትፎ ላደርግ ላይደግፋቸው የሚችል ይሆናል። እነዚህ ግን ሁሉንም የገዢው ፓርቲም ሆነ የሌሎችንም ፓርቲ አባላትም ሆነ ምእመኑን በሙሉ ሰው ሆኖ ለሰው ሰው ሆኖ ሲቆም ህሊና የሌላው ሰው ማንም ሰው የለም፣ ለመልካም ነገር ማይቆም ማንም የለም። ይህ የህሊና ስራ ነው፣ ሰውን መታደግ ማለት ነው። ለዚህ መላው የኢትዮጵያ ህዝብ በሙሉ ከጎናቸው መቆም የሚችል አቅሙ ነበራቸው። ይሄን አቅም መጠቀም አልቻሉም። ተዳፍ ነው ያሉት። ስለዚህ በዚህ አጋጣሚ ስለ እነሱ ነው ማስተራለ እንፈልገው የኢትዮጵያ ህዝብ ሰሚ ጆሮና አስተዋይ አይምሮ እንዲሰጣቸው ስለ እነሱ ጸሎት ሊያደርግ ይገባል ላሉ በዚህ አጋጣሚ። እናም ገዢው ፓርቲ የጥምረቱ አባላት አሳሳቢ ያሉትን ወቅታዊ የፖለቲካ ችግር ለመፍታት ለጀመሩት ጥረት ምላሽ አለመስጠቱ ነው የተጠቆመው። ሊያዘጋጁ ላሰቡት የብሔራዊ እርቅ መድረክ መካሄድ ዋስትና የሚሆኑ እርምጃዎችም ለጊዜው እየታዩ አይደለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።